ዊ ብሎግ ቢኮዝ ዊ ኬር የምንጽፈው ስለሚያገባን ነው፣ የሚል መርህን ያላቸው የዞን ዘጠኝ የድረገጽ ጸሐፍት የጀርመኑ የሰብአዊ መብቶች ተቋም የድረገጽ ጸሐፍቱን ባስተዋወቀበት አጭር ጽሑፍ ዞን ዘጠኝ የሚለው ስያሜ ሀሳብን የመግለጽና የፖለቲካ ነጻነት የተገደበበትን ስፍራ በዘይቤ እንደሚያመላክት ነው የገለጸው። ከአራት አመት በፊት ከቡድኑ አባላት ስድስቱ በመንግስት ተይዘው ሲታሰሩ፣ ሶስቱ ባልደረቦቻቸው በተለያዩ ምክንያቶች ከሀገር በመውጣታቸው ከሆነ ያመልጠዋል። ከእነዚህ አንዱ ጆማኒክስ ካሳይ ነው። ህገ መንግስቱ የሰጣቸውን ሀሳብን የመግለጽ መብት በመጠቀም በፌስቡክ ማህበራዊ መገናኛ ዘዴ የሚጽፏቸው ጽሁፎች ህገ መንግስቱን አርቅቆ ባጸደቀው መንግስት አለመወደዳቸው ብዙሃኑን ለስር ቀሪዎቹን ለስደት መዳረጉን ይናገራል ጆማኒክስ። ኢትዮጵያ ውስጥ ሀሳብን መግለጽ አስፈሪ ተደርጓል ባይ ነው። በጣም አስፈሪ ነገር እንዲሁም ተደርጓል። ያም ከመንግስት ድክመት እና የተለየ ሀሳብን የማስተናገድ አቅም ማጣት የመነጨ ነው ያሉትን ፕሮፓጋንዳ ማሽኖች ሁሉ ተጠቅሞ በግለሰብ ደረጃ እንኳን የሚመጡ የሰርኩሌሽን ብዛታቸው እንኳን አነስተኛ በሆኑ መጽሔቶችና ጋዜጦች የሚመጡትን ሀሳብ ራሱ ኢንተርቴን ለማድረግ ዝግጁ አይደለም። ብዙ ተጠያቂነት ያለበት መንግስት ብዙ የሰራቸው ስህተቶች ስላሉ እነሱን ለመሸፋፈን እና እኔ ብቻ ነኝ የመፍትሄ አካል ብሎ ከማሰብ የተነሳ ሌሎችን ያፍናል። በዚህ ምክንያት ያው ሀሳብን በነፃነት የመግለጽ ተፈጥሯዊ መብት በባለስልጣኖች እና በቦታው ባሉ ሰዎች አማካኝነት እንዲደፈጠጥ ምክንያት ሆናል አያይዞም በአሁኑ ሰዓት በሀገሪቱ ጋዜጠኞችም ሆኑ የድረገጽ ጸሐፍት ሀሳባቸውን በተደነገገው ህግ መሰረት የመግለጽ ድፍረቱ እንዳይኖራቸው ተጋርጦባቸዋል። ያለውን እንዲህ ይገልጻል። በፊት በፊት የመንግስት የደህንነት ተቋማት ከስር ከስር እየተከታተሉ የተለየ ሀሳብ ያላቸውን ሰዎች ላይ እርምጃ የመውሰድ የማሰር ነበረ። እንደዛ አይነት ነገሮች በጣም ከመለመዳቸውና የስርዓቱ አንድ አካል ከመሆናቸው የተነሳ በሌሎች የስልጣን እርከኖች ላይ ያሉ ካድሬዎችና ደህንነቶች ይህንን እርምጃ እንዲወስዱ መንገድ ከፍቶላቸዋል። አሁን ባለው ሁኔታ ደግሞ የአስቸኳይ ጊዜ አዋጁ የተለየ ሀሳብ ያላቸውን ሰዎች ለመበቀያነት መጠቀሚያ ሆኗል። ስለዚህ ማንኛውም አይነት ሰው በሆነ አጋጣሚ ከመንግስት የሚቃርን አይነት ሀሳብ ካስተናገደና በመንግስት ደጋፊዎች ካልተወደደለት ይህ የአስቸኳይ ጊዜ አዋጁን ተጠቅመው ወደ እስር ይወሰዳል ማለት ነው። ለምን ብሎ የሚጠይቅ የለም። እየተለመደ የመጣው ነገር ከአሁን በፊት ፕሮፌሰር መስፍን በኢትዮጵያ ውስጥ ያሉ ሰዎች በሶስት ይከፈላሉ የታሰሩ፣ ታስረው የተፈቱና ወደፊት የሚታሰሩ ብለው ነበር። አሁን እንደገና የሚታሰሩ የሚል ተጨምሯል። ምክንያቱም ናትናኤል ፈለቀ፣ በፍቃዱ ሌሎችም የፖለቲካ ፓርቲ አመራሮች ተደጋጋሚ ስር እየገጠማቸውና፣ ይህም የዕለት ተዕለት ኑሯችን አካል ሆኗል። ዛሬ ከጥቂት ደቂቃዎች በኋላ በርሊን ላይ በኢትዮጵያ ሀሳብን የመግለጽ መብት በሚል ርዕስ የሚካሄደው ውይይት ለጆማኒክስ ፋይዳው ምን ይሆን? በተወሰነ ደረጃ የዲፕሎማሲ ጫና ለማድረግ እና መንግስት ተሳካልኝ የሚላቸውን የልማትና ሌሎች ስኬቶች ባሻገር እየተፈጸሙ ያሉ የሰብአዊ መብት ጥሰቶች ምን ይመስላሉ የሚሉትን ለማሳየት እንደ አንድ አጋጣሚ የምንጠቀምበት ይሆናል። ሀገር ውስጥ ያሉ ድምጾች ታፍነዋል፣ በውጭ ያሉትም ድምጾቻቸውን የሚያሰሙበት አጋጣሚዎች እምብዛም ናቸው። ስለዚህ እንደዚህ አይነት አጋጣሚዎች ከህይወት ተሞክሯችን እና በሌሎች ወንድሞቻችን የደረሰውን በማሳወቅ እነዚህ መብቶቻችን እንዲከበሩ፣ ለምሳሌ እኔ አሁን በስደት ነው ያለሁት፣ እነሱ ደግሞ ሌላ ስደተኛ እንዲመጣ አይፈልጉም። እኔ ወደ ሀገር የመመለስ እፈልጋለሁ፣ እነሱ በልማት መልክ የሚያደርጉ እርዳታ ግን መንግስትን የበለጠ ለማፈን አቅም እንዲሆነው ማድረግ የለባቸውም። ስለዚህ እንደዚህ አይነት አሰራሮች ላይ ቼክስ ኤንድ ባላንስ እንዲኖርና እነሱ በሚችሉት አይነት መንገድ እርምጃ እንዲወስዱና እኛም በሰላም ሀገራችን የምንኖርበት ሁኔታ እንዲመቻች ለማስገንዘብ አጋጣሚዎች ከመጠቀም አንጻር ነው። ማየ ጆማኒክስ ካሳይ ምንም እንኳን እርሱ ከመታሰር ቢያመልጥም በውጭ ሆኖ በሌሎች ባልደረቦቹ ላይ የደረሰና የሚደርሰውን መከታተሉ ሲረብሸው እንደከረመ ሳይገልጽ አላለፈም። በዛሬው የበርሊኑ የውይይት መድረክም አሁንም እስር ላይ የሚገኙ ጋዜጠኞችና የፖለቲካ እስረኞችን ጉዳይ በሰፊው ለማንሳትና ለማሳየት መዘጋጀቱንም አመልክቷል።